በምዕራብና ደቡብ ኦሮሚያ የሚታዩ የጸጥታ ችግሮች መንግስት በጥቂት ጊዜ ውስጥ ለመፍታት እየሰራ መሆኑን የኦሮሚያ ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ገልጸዋል። ምክትል መስተዳድሩ ለአስራ አንደኛው የጨፌ የኦሮሚያ መደበኛ ጉባኤ የግማሽ ዓመት የመንግስት የሥራ አፈጻጸም ትናንትና ሪፖርት አቅርበዋል። ሙክታር ጀማል ዝርዝሩን ይዟል። የኦሮሚያ ብሔራዊ ክልላዊ መንግስት ምክር ቤት ጨፌ ኦሮሚያ በዛሬው ዕለት 11ኛ መደበኛ ጉባኤ አምስተኛ ዓመቱን አዳማ ላይ ተቀምጧል። በጉባኤው የክልሉ ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ የመንግስትን የግማሽ ዓመት የሥራ አፈጻጸም ለጨፌው አቅርበው ውይይት ተደርጎበታል። አቶ ሽመልስ በማኅበራዊና ኢኮኖሚያዊ ዘርፍ የተለያዩ ሥራዎች እየተሰሩ ቢቆዩም በዚህ ግማሽ ዓመት ክልሉ በከፍተኛ የጸጥታ ችግሮች ሲፈተን እንደነበረ ተናግረዋል። ከምክር ቤቱ አባላት ለአቶ ሽመልስ የተለያዩ ጥያቄዎች ሲነሱላቸው የነበረ ሲሆን በተለይ በከፍተኛ ትምህርት ተቋማት ውስጥ በተማሪዎች ላይ እየደረሰ ነበረ ያሉት በተመለከተ የምክር ቤቱ አባላቶች ጠይቀዋል። በረቶኒ ቀሎተ ኦሮሞ ታአን ናኑሌ አደዳ ኬሳው ናኑ አማራ በረታ አባን ሀቲ የኦሮሞ ተማሪዎች በተለያዩ ክልሎች በተለይ በአማራ ክልል ዩኒቨርሲቲዎች እናትና አባት ያለውን ጥሪት አሟጦበት ያስተማረውና ይቀየርልኛል ብሎ ወደ ትምህርት ተቋም የላከው ተማሪ ልከው ሬሳ ሲቀበሉን ነው የከረሙት። ሬሳውን ለመቀበል ራሱ አስቸጋሪ ነበር። ሌሎች ክልሎች ግን ለምሳሌ እንደ ትግራይ ክልል ተሽከርካሪ ልኮ ተማሪዎቹን ሲወስድ ነበር ይባላል። እናንተ የኦሮሚያ ብሔራዊ ክልላዊ መንግስት፣ ለምንድን ነው ይህን ጉዳይ ይህ ሁላ እስከሚፈጠር ችላ ያላችሁ? ጉዳዩ እስከምን ደርሷል ነው ያሉት። በንጹህ ተማሪዎች ላይ ሲደርስ የነበረው ግፍና መከራ የፖለቲካ ቁማር እንደነበረ ነው አቶ ሽመልስ የሚያነሱት። ይህንንም ህዝብና መንግስት አንድ ላይ በመሆን እየታገለ መሆኑንም ገልጸዋል። ጉምኖኒ ፋላ ጅጅረማ ሆጀተን ዱለ ባዲ ገጌሱን ጨለቄ ዲሞክራሲ ናኖ ኬኛ ፊ ቡቱ ቢያ ጅጅረማ ቡራ አርገምሲሳ ጅሩ ዱከኔሱ የጥፋት ኃይሎች ሀገርን ለማፍረስና በክልላችንና ሀገር አቀፍ ደረጃ መሰረታዊ ለውጥ እያሳየ ያለውን የዲሞክራሲ ነጸብራቅ ለማደብዘዝ አጀንዳ ቀርጸው ህዝብን በእምነትና በብሔር እያጋጩ ይገኛሉ ግጭት በመላው ሀገሪቷ እንዲቀሰቀስና በከፍተኛ ትምህርት ተቋማት ውስጥ ተማሪዎች ተረጋግተው እንዳይማሩ ለማድረግ ሲሰሩ ቆይተዋል የነገ ተስፋ በሆኑ ተማሪዎች ላይ ከፍተኛ የአካልና የነፍስ ጉዳት ደርሷል ነው ያሉት አቶ ሽመልስ ሌላኛው በጨፌው አባላት በስፋት ሲነሳ የነበረው በምዕራብ ኦሮሚያ እና ደቡብ ኦሮሚያ በስፋት ለሁለት ዓመት ገደማ የቀጠለውን ጦርነትና ሽምቅ ውጊያን በተመለከተ ነው። ለምንድን ነው መንግሥቱ ወደ አንድ አቅጣጫ መፍትሄ የማያስቀምጠው የሚለው የተሳታፊዎቹ ጥያቄ ነበር። መን ኦሮሞ ማዱመ ተለፈራ ሚጣነገና ማኑረር ጠቃፋ ራኮንኩን ማፊ ኦሮሞ በይቻ ገደድ ዋገና ኬሰ የኦሮሞ ህዝብ ለምንድን ነው እያለቀ ያለው ይሄን የሚያህል ጉዳት ለምንድን ነው እየደረሰ ያለው ይህ ችግር ለምንድን ነው ይሄን ለሚያህል ስቃይና ለቅሶ የኦሮሞን ህዝብ የዳረገው ለምን መፍትሄ አታስቀምጡለትም ነው ያሉት አቶ ሽመልስ እንደሚያነሱት በአካባቢዎቹ የሚታየው የሰላም እጦት ከመንግስት አቅም ማነስ የተነሳ ሳይሆን ከሆደ ሰፊነት የመነጨ ነው ብለዋል። መንግስት ሆደ ሰፊ ሆኖ ጉዳዩን ለማየት ሲፈልግ ችግሮቹን ማባባስ፣ መንግስት ህግን ለማስከበር ሲንቀሳቀስ ደግሞ ህዝብ ላይ እርምጃ እንደወሰደ ተደርጎ የሚነዛው ወሬ አስተዳደሩን መያዣ መጨበጫ እንዳሳጣው ነው አቶ ሽመልስ የሚጠቁሙት። ሆኖም ግን የህግ ማስከበር ስራዎች እየተሰሩ በመሆናቸው መሰል ችግሮች በቅርብ ጊዜ መፍትሄ እንደሚያገኙ ነው አቶ ሽመልስ የጠቆሙት ሀሊ ቀበተማናማ ኪቦር ኦሮሚያን እዶም ራሳን አነት ጂ መኖ በላ ነ ጀቴ ቃሚ ነገኛ ጀቴ ዋንቲ ባቄን ይከሜ ከራት በአሁን ጊዜ በደቡብ ኦሮሚያ የሚገኘው ተጨባጭ ሁኔታ በአብዛኛው ቦታ ማህበረሰቡና የጸጥታ አካላት በሰሩት ስራ ብዙ ችግሮች ተፈተው መስመር ይዘዋል። የቀሩት ጥቂት ቦታዎችም በቅርብ ጊዜ ይስተካከላሉ ብለን ተስፋ እናደርጋለን። በምዕራብ ኦሮሚያ ምዕራብ ሸዋን ጨምሮ በጠቅላላ ምዕራብ ኦሮሚያ የነበረው ችግር ቀስ በቀስ እየተፈታ መጥቶ አሁን ችግሩ የሚታየው ቄለም ወለጋ የተወሰኑ አካባቢዎችና ምዕራብ ወለጋ አንዳንድ ቦታ ላይ ብቻ ነው። ይህንንም የጸጥታ አካላትና ማህበረሰቡ ተቀናይቶ እየሰራበት ስለሚገኝ በቅርብ ጊዜ ይፈታል ብለን ተስፋ እናደርጋለን። ከዚህ በዘለለ አሁንም በሰላም መንገድ እጁን ሰጥቶ መግባት የሚፈልግ ካለ የእኛ መንግስት ለመቀበል ዝግጁ ነው ያሉት አቶ ሽመልስ ጨፌ ኦሮሚያ ውይይቱን ቀጥሎ የተለያዩ ጉዳዮች ላይ እንደሚመክር ተገልጿል ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ